በዩናይትድ ስቴትስ እና በሩሲያ የተመራውና 17 ሀገሮች ያሉበት ዓለም አቀፉ የሶሪያ ድጋፍ ሰጪ ቡድን ለተቋረጠው የጄኔቫ የተፋላሚ ወገኖች ንግግር ማንሰራራት መንገድ ይጠርጋል የሚል ተስፋ ቢያሳድርም ስምምነት ላይ ግን ሳይደረስ ቀርቷል። ይሁንና ደራሽ እርዳታው በውጊያ ወደ ተጎዱት አካባቢዎች ለማድረስ የሚያስችል መንገድ በአፋጣኝ ለመክፈትና ግጭቶቹ ሙሉ በሙሉ እንዲቆሙ የሚጠይቅ የጋራ መግለጫ አውጥተዋል። የአሜሪካ ድምፁ ቪክተር ቤቲ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የቪየናው ጉባኤ ሲጠናቀቅ ባሰሙት ንግግር ሁለት ወራት በሞላው የተኩስ አቁም ላይ አደጋ ስላጠላውና እየጨምረ ስለመጣው ቀውስ ተናግረዋል። በሶሪያ በሚታየው ሁኔታ አንዳችንም አረጋጊ ስሜት ጨርሶ ሊያድርብን አይችልም። እጅግ አዋኪ ነው። የተኩስ አቁሙን ፈተና ላይ የጣለውና እየከፋ የመጣው የሰሞኑ ቀውስ ሁላችንንም በእጅጉ አሳስቦናል። ሩሲያ የትብብር አቅማችንን ከፍ ለማድረግ ከዩናይትድ ስቴትስ ጋር በቅርብ በመሥራት ላይ ትገኛለች። በዚህም መሠረት አሁን ጂኒቫ ላይ ለ24 ሰዓት የሚንቀሳቀስና ከፍተኛ ባለሙያዎች ያሉት ማዕከል አደራጅተናል። ያም ሆኖ ግን ሁኔታው አሁንም አዳጋች ነው። በመጨረሻው ይህን ሁሉ በወረቀት ላይ ከሰፈሩ ቃላት በላይ እውን ለማድረግ ዛሬ ያረቀቅናቸውን በየደረጃው የሚከናወኑ ዕቅዶች ዳር ለማድረስ የሚያስችሉ ግልጽና በቁርጠኝነት የተመሉ ተጨባጭ እርምጃዎችን ይጠይቃል። የምንፈልገው የተሟላ የተኩስ አቁም ተግባራዊ ይሆን ዘንድ የተያዘው ዕቅድ እንዴት ሊከናወን እንደሚችልና ምናልባትም ምን ዐይነት ማስፈጸሚያዎችን መቅረጽ እንደምንችል ጭምር በስፋት ተወያይተንበታል። አምስት ዓመት ያስቆጠረውን የሶሪያውን ቀውስ ተፋላሚ ወገኖች ያስጠነቀቁት የጉባኤው ተሳታፊዎች የተኩስ አቁሙን ደጋግሞ መጣስ ስምምነቱ የሚሰጠውን ጥበቃ ጨርሶ እንዳያሳጣ ያላቸውን ስጋት ገልጠዋል። የተባበሩት መንግስታት ድርጅት የሶሪያ ልዩ መልእክተኛ ስቴፋን ዲ ሚስትራ በበኩላቸው ሲያስረዱ ደራሽ እርዳታ ወደ ሁሉም በውጊያው ወደ ተጠመዱ አካባቢዎች ለማድረስ ለግንቦት 24 ቀነ ገደብ ተይዟል ብለዋል። ሳን ፍራንሲስኮ ዩኒቨርሲቲው ስቴፈን ዙኑስ የአካባቢው ጉዳዮች አዋቂ ናቸው። ለአሜሪካ ድምፁ ቪክቶር ቤዲ በሰጡት አስተያየት ከቪየናው ጉባኤ የተገኘ ተስፋ ሊያጭር የሚችል አንዳችም ፍሬ የለም ሲሉ ተችተዋል። በሌላ በኩል ቀውሱ እንዲባባስ አሉታዊ አስተዋጽኦ በማድረግ የምትከሰሰው ሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው በዛሬው እለት ቪየና ላይ ሲናገሩ ሞስኮ ከየትኛውም ተፋላሚ ወገን ጋር ተሰልፋ እየተዋጋች አይደለችም ብለዋል። ሩሲያ ፕሬዚዳንት ባሽር አልአሳድን እየደገፈች አይደለችምም ሲሉ የምትደግፈውም በሽብርተኝነት ላይ የተያዘውን ዘመቻ ብቻ እንደሆነ ተናግረዋል።